ጋቢና ቪኦኤ የባለ ብዙ ቀለም ሀሳቦች መናሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቢዩ ሰኔ 7 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ያዝንላችሁን እናስተዋውቃችሁ። ኢትዮጵያውያን ለመጪው ምርጫ እየተዘጋጁ ባሉበት በአሁኑ ሰዓት ምን ያሳስባቸዋል ስንል ጠይቀናል። ጀምሮ ተላላፊ ያልሆኑ ሕመሞችና አደጋዎች መጨመር ተያይዞ ከመቼም ጊዜ በላይ ቀልጣፋና ጊዜ የሚጠበቀ የሕክምና አገልግሎት ለብዙ በጣም ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። የሰማችኋቸው በጤና ሚኒስቴር የድንገተኛና የጽኑ ህክምና ዳይሬክተር የሆኑትን ዶክተር አለኝታ ገብረየስ ነው። በአለም አቀፉ የኮቪድ-19 ወረርሽኝ ሀገራት የድንገተኛና የጽኑ ህሙማን ክፍሎቻቸውንና አያያዛቸውን መልሰው እንዲገበኙ ትልቅ ተጽዕኖ አሳድሯል። ይህን በተመለከተ ከሳቸው ጋር ቆይታ አድርገናል። በመቀጠል ደግሞ ለመጩ ምርጫ ኢትዮጵያውያን እየተዘጋጁ ባሉበት ሰዓት ምን እንደሚያሳስባቸው ይነግሩናል። ሀገሬ ትግራይ ያለችበት ሁኔታ የማልወደው እና የማያስጠላኝ ሰላም አለመኖሩ ነው። በየትክበት ጦርነት ያለው የዛሬው እንግዳችን እንግዲህ በትግራይ ክልል ነዋሪ የሆኑ ናቸው። አስተያየታቸውን ይዘናል። ከዛው ከትግራይ ክልል ሳንወጣም የዓለም የምግብ ፕሮግራም ሰሜን ኢትዮጵያ ትግራይ በሚካሄደው ጦርነት ያለው ሁኔታ ባለመሻሻሉ ሰዎች ሕይወታቸውን እያጡ ነው ሲል አርብ እለት አስታውቋል። ይህንን የተመለከተ ዘገባ እንዲሁም የስፖርት ዜናዎችን ይዘን ወደ እናንተ መተናል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን እያስተናገድኳቸው እቆያለሁ። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃቸዋል። አመሰግናለሁ ኤደን። በእንግሊዝ ኮርንዋል ሲደረግ የነበረው የቡድን ሰባት ሀገራት ጉባኤ ተጠናቋል። በጉባኤው ማጠናቀቂያ ላይ በተሰራጨው የጋራ አቋም መግለጫ ላይ የኢትዮጵያ ጉዳይም ተነስተዋል። በመቶ ሺዎች የሚቆጠሩ ሰዎች ወደ ረሃብ ሊያድግ ለሚችል አደጋ መጋለጣቸውን ጨምሮ ከፍተኛ ሰብአዊ ቀውስ እያስተናገደች በምትገኘው ኢትዮጵያ የቀጠለው ግጭት በእጅጉ እንዳሳሰበው ቡድኑ ገልጿል። የተንሰራፈውን ወሲባዊ ወንጀል ጨምሮ የቀጠሉ ወንጀሎችን እንደሚያወግዝ ያስታወቀው ቡድኑ የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ቢሮ የጀመረውን ምርመራ እንደሚደግፍና በትግራይ ውስጥ እንደተፈጸሙ ይፋ የተደረጉ ወንጀሎችን በተመለከተ ሙሉ ተጠያቂነት እንዲኖርና ፈጻሚዎችም ለፍርድ እንዲቀርቡ ጥሪ አቅርበዋል። ከዚህ በተጨማሪ በጠላትነት መታየት እንዲቆም ወደ ሁሉም ስፍራዎች ካለ ዕግድ ሰብዓዊ ድጋፎች እንዲሰራጩ እንዲሁም የኤርትራዎች ከኢትዮጵያ ግዛት እንዲወጡ ጥሪ አቅርበዋል። ለቀውሱ ብቸኛ መፍትሄ እንዲሆን ሁሉም አካላት ታማኒነት ያለው ፖለቲካዊ ሂደት እንዲከተሉ ከማሳሰቡ በተጨማሪ የሰባት የዓለም ሀያላን ሀገራት ስብስብ የሆነው ቡድኑ ኢትዮጵያ መሪዎች የሁሉም ኢትዮጵያውያንን ሰብዓዊና ፖለቲካዊ መብቶች በማክበር ላይ መሰረት ያደረገ አሳታፊ ፖለቲካዊ ሂደትን እንዲያሰፉ፣ ሀገራዊ እርቅና መግባባትን እንዲያበረታቱ አሳስበዋል። በሌላ ዜና የቡድን ሰባት ሀገራት መሪዎች በእንግሊዝ ኮርንዋል የነበራቸውን ጉባኤ ለድሃና መካከለኛ ገቢ ላላቸው አገራት ከአንድ ቢሊዮን በላይ ክትባቶችን ለመለገስ ቃል በመግባትና ቻይና በተለያዩ ጉዳዮች ማስተካከያዎችን እንድትተገብር ጥሪ በማቅረብ አጠናቀዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ክትባቶች በቀጥታ አሊያም ደግሞ ኮቫክስ በተሰኘው የተባበሩት መንግስታት ድርጅት የክትባት ስርጭት ተቋም በኩል ለሀገራቱ እንደሚዳረሱ ለጋዜጠኞች ተናግረዋል። በጉባኤው መጨረሻ ይፋ በተደረገ ጋዜጣዊ መግለጫ ላይ የቡድን ሰባት ሀገራት መሪዎች ቻይና ሰብአዊ መብቶችና መሠረታዊ ነጻነቶችን እንድታከብር ጠይቀዋል። በተለይ ደግሞ ከራስ ገዙ ሺንጂያንግ ቀጠና ጋር የሚያዙ መብቶችና ነጻነቶችን እንድታከብር፣ የሳይኖ ብሪቲሽ ስምምነት ተብሎ በሚጠቀሰው ሰነድ መሠረት የሆንግ ኮንግን ከፍ ያለ ራስን የማስተዳደር መብት እንድታከብር ጠይቀዋል። ቤጂንግ በዢንግዚያንግ ግዛት ውስጥ በሚኖሩ ዩገር አናሳ ሕዝቦች ላይ የከፋ ሰብአዊ መብት ረገጣ በማድረስ እንዲሁም በሆንግ ኮንግ የመብት ረገጣ በመፈጸም ጥሰቶች ክስ ሲቀርብባት ሰንብተዋል። ከምዕራቡ ዓለምና ሙስሊም ሀገራት ለዓመታት የዘለቀ ዓለም አቀፉ ግዘትንም አስተናግዳለች። የዚህ ምክንያት ደግሞ በዩገሮች ላይ የዘረጋችው መጠነ ሰፊ መንግስታዊ ቁጥጥርና በግዳጅ የወሊድ መከላከያ ሳይቀር እንዲጠቀሙ የሚያስገድዱ እርምጃዎቿ ናቸው። ከዚህ በተጨማሪ ቻይና ከአንድ ሚሊዮን የሚበልጡትን ወደ እስር ጣቢያ ልካለች። ጣቢያዎቹ ሃይማኖታዊ ጽንፈኝነትንና ሽብርተኝነትን ለመግታት የተቋቋሙ የሙያ ትምህርት የሚሰጥባቸው ማዕከላት ናቸው በሚል ስትቃወምም ሰንብታለች። ከዚህ በተጨማሪ ቤጂንግ የግል ጉዳይ ነው በምትለው የሆንግ ኮንግ ጉዳይ ጣልቃ እንዳይገቡ ምዕራባውያንን ስታስጠነቅቅ ቆይታለች። የቡድን ሰባት ሀገራት የኮቪድ-19 መነሾን በተመለከተ ተጨማሪ ምርመራ እንዲደረግም ጥሪ አቅርበዋል። እስራኤል ለአስራ ሁለት ዓመታት ያስተዳደሯትን ጠቅላይ ሚኒስትር ቤንያሚን ኔትንያሁን አሰናብታ አዲስ ጠቅላይ ሚኒስትር ሹማለች። አዲሱ ጠቅላይ ሚኒስትር ናፍታሊ ቤኔት ሲሆኑ ሃይማኖታዊ የሆነው ጠንካራ ብሔርተኛ ፓርቲ መሪ ናቸው። ባልተለመደው በስምንት ፓርቲዎች መካከል በተደረገ የስልጣን ክፍፍል መሰረት ቤኔት እስራኤልን ለሁለት ዓመታት ያስተዳድራሉ። ለአንድ ዓመት ያክል በኔትንያሁ ዘመን የመከላከያ ሚኒስትር ሆኖ ሰርተዋል። ቤኔት የ49 ዓመቱ ናፍታሊ ቤኔት ከሁለት ዓመታት በኋላ የአየር ላፒድ በተባሉት ኔትንያሁን ከስልጣን ለማስነ ሰዓት የዋለውን ድርድር ያመቻቹት የቀድሞ የገንዘብ ሚኒስትርና ዜና አቅራቢ ይተካሉ። ሀብታም ስዩምን ለዜናዎቹ እናመሰግናለን። ዛሬ ጋቢና ቪ ይቀጥላል። ኤደን ገረመው አስተናጋጃችሁ ነኝ። አሁን ወደ ዘገባዎቻችን እንሻገራለን። ለምሽቱ አብይ ርዕስ ያደረግ ነው የዓለም የምግብ ፕሮግራም በሰሜን ኢትዮጵያ ትግራይ በሚካሄደው ጦርነት ያለው ሁኔታ ባለመሻሻሉ ሰዎች ሕይወታቸውን እያጡ ነው ሲል አርብ ዕለት ማስታወቁን ተከትሎ የተጠናቀረ ዘገባ ነው። ዘጋቢያችን ሊሳሽላይን ከጄኔቫ የላከችውን እንደሚከተለው አስደምጣችኋለሁ። የተባበሩት መንግስታት ድርጅት ከ350 ሺህ በላይ የሚሆኑ የትግራይ ነዋሪዎች ለረሃብ የተጠጋ ሁናቴ ውስጥ እንዳሉ ጠቅሶ የአስቸኳይ ጊዜ የሰብአዊ ድጋፍ ካልተደረገላቸውም እንደማይቋቋሙት አስጠነቀቀ። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ በበኩሉ ሰላሳ ሺህ የሚሆኑ የምግብ እጥረት ያለባቸው ህጻናትን ሞት ያሰጋቸዋል ብሏል። የእርዳታ ተቋማትን ሰው ሰራሽ ቀውሱ ከመፈጠሩ በፊት ለመታደግ በክልሉ ያለ ገደብ ለመንቀሳቀስ ጥሪ እያቀረቡ ይገኛሉ። ባለፈው መጋቢት ወር ላይ ጠቅላይ ሚኒስትር አብይ አህመድ የሰብአዊ ድጋፍ ሰራተኞች በሰሜኑ የኢትዮጵያ ክፍል ውስጥ ያለ ገደብ እንደሚንቀሳቀሱ ገልጸው የነበረ ሲሆን የዓለም የምግብ ፕሮግራም የድንገተኛ መርሃ ግብር አስተባባሪ ቶሚ ቶምሰን ግን ይሄ ተግባራዊ አልሆነም ይላሉ። ከአዲስ አበባ በቪዲዮ ባደረጉት ንግግር፣ ወደ አዲስ አበባ ያቀኑት በዛ የሚገኙ ባለስልጣናት የትግራይ ህዝብን ለመርዳት የእርዳታ ድርጅቶች ተደራሽ እንዲሆኑና የደህንነት ሽፋን እንዲያገኙ ለማግባባት ነው ይላሉ። so we find ourselves faced often with you know, enormous protection issues of, of. እስካሁን ድረስ ዘጠኝ ሰብአዊ ድጋፍ ሰጪዎች ተገድለዋል። ይሄ ለኛ እጅግ አስጊ የሆነ ሁኔታ ነው። አብዛኛውን ጊዜም ድጋፍ ለተረጂዎች ስናደርግ ከፍተኛ የሆኑ የደህንነት ችግሮች ያሉብን ሲሆን እርዳታውን የሰጠናቸው ተረጂዎችም በሰጠናቸው ምሽት በአስከፊ ሁኔታ እየተዘረፉ ነው። ስለዚህ ይህን ለመሰለ ቀውስ መንግስት ያለውን አመለካከት ላይ ለውጥ ካላመጣ የሚቀየር አይደለም ነው ያሉት። ቶምሰን የዓለም የምግብ ድርጅት በቀጣዮቹ ሳምንታት ለ2.6 ሚሊዮን የሚሆኑ ሰዎች የምግብ ተደራሽነቱን ለመጨመር ማቀዱን ተናግረዋል። ይሄ የሚፈጸመው ግን ቦታውን ለመድረስ ከቻሉ ብቻ ነው። እንደ እሳቸው አባባል ይሄ በኢትዮጵያና በኤርትራ ወታደሮች ይወሰናል። ኤርትራውያን So that's a huge, huge problem for us. ኤርትራውያኑ በሲቪሎች ላይ ለሚፈጽሙት ጥቃቶች እንዲሁም ተደራሽነትን በመገደብ በኩል ክፉ አጥቂዎች ናቸው። ይሄ በጣም ትልቅ ችግር ነው። ስለዚህም የኤርትራ ወታደሮች አካባቢውን ለቀቁ ማለት ተጨማሪ ጉርሻ ነው። ነገር ግን አሁን በኢትዮጵያ መከላከያ ኃይልና በአማራ ሚሊሻዎች የተፈጸሙ እንደ ተደራሽነትን መከላከል የመሰሉ ነገሮች አሉ። ስለዚህ እጅግ ብዙ ውንጀላዎች አሉ ነው ያሉት። መሬት ላይ ካለው እውነታ በተጨማሪም ትልቁ ችግር የበጀት መሆኑንም ቶምሰን ይናገራሉ። የዓለም የምግብ ፕሮግራም በትግራይ ክልል የሰብአዊ ድጋፍን ተደራሽ ለማድረግ በዚህ ዓመት ብቻ 23 ሚሊዮን ዶላር ያስፈልገዋል። ድርጅቱ እርዳታውን በማስፋፋት የህይወት አድን የምግብ ድጋፉን ፍጹም የተቸገሩት ለማድረስም በአሁኑ ሰዓት የሰባ ሚሊዮን ዶላር እጥረት አለበት። በሊሳ ሽላይን ለተዘጋጀ ዘገባ ኤደን ገረመው ከዋሽንግተን ዲሲ ዜና ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኢትዮጵያውያን ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ይገኛሉ። በአንዱ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት ሀገሪቷ እየሰራች ያለችውን በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች ሀገር ዜጎች ተስፋና ስጋቶች ምንድን ናቸው? ሲሉ የአሜሪካ ድምጽ ሬዲዮ ዘጋቢዎች በተለያዩ የሀገሪቱ አካባቢዎች የሚኖሩ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረው ሀሳቦችም በተከታታይ እያቀረቡ ይገኛሉ። ዘጋቢያችን አለም ፍስሐይ ዛሬ ያነጋገራቸው እንግዳ መቀሌ ላይ ይገኛሉ። ቀጥሎ ይቀርባል። የማነ ገብረ መድኅን እባላለሁ። እድሜ 44 ነው። የምሰራው ስራ ደግሞ እዚህ መቀሌ ሆኖ በእንጨትና ብረታብረት ስራ መስክ ነው የምሰራው። ኢትዮጵያዊነት ለእኔ እንደ ድሮው ክብሬ ነበር ብዬ የማስበው አሁን ሳይው ግን አባቶቻችን በማወቅም ባለማወቅም ለጥፈው ለጣጥፈው የሰሯዋት የድሪቶ ታሪክ ኢትዮጵያ ነው። እያያችሁ ነው እየተፈጠረ ያለውን ነገር። ኢትዮጵያዊ አይደለህም እየተባልኩኝ እኔ ኢትዮጵያዊ ነኝ ማለት ራሱ ስለሚከብድ ኢትዮጵያዊነት ለእኔ ምኔም አይደለም። የየዕለት ፈተናዎች የዛሬ ሰላም ማጣት ነው። ሰላም በሌለበት ሁኔታ ደግሞ በሰላም ወደ ስራ ገብተ በሰላም የምትገባበት ምንም የምታረጋግበት መንገድ የለም። በስጋት ነው የምትኖረው። ስራ ደግሞ አሁን ሰዓት ምን ይሰራ ብለ ነው። ድሮ ብዙ ሰራተኛ ይዘን ስንሰራ የነበረው አሁን እንደምታየው አንድ ሰው ይዘን ነው የምንሰራው። ስራም የለም። እንዲህ ነው የዛሬ ፈተና። በዚህ ሁለት ዓመት እኔ የምመኘው መወዳትን ትግራይ ነፃነትዋን አረጋግጣ የራሷን መብት በራሷ መወሰን ችላ ትላላቅዋን ትግራይ የምትባል ሀገር ማየት ፈልጋለሁ። ይህን ስል ግን ኢትዮጵያ እንደ ጎረቤት ሀገር ሰላሟን ተጠብቆ ደግሞ ቆንጆ ጎረቤት፣ ጥሩ ጎረቤት ሆነን መኖር መኛው እንዲህ እንድንሆን መኛለሁ። የኢትዮጵያ መንግስት ለሰላም ድርድርም ተኩስ ለማቆምም ዝግጅት እስካልሆነ ድረስ ምንም ችግርን ይፈታልኛል ብዬ ተስፋ የለኝም። ሀገር የትግራይ ያለችበት ሁኔታ የማልወደውና የማያስጠላኝ ሰላም አለመኖር ነው። በሄድክበት ጦርነት ያለው ሰው እየተፈናቀለ ነው። ሴቶች እየተደፈሩ ነው። ህጻናት እየሞቱ ነው። ይሄ ነገር በጣም ያስጠላል። ይሄ ነገር በጣም አልወደው። ይህን አልኩ እንጂ ኢትዮጵያ ራሱ ከትግራይ የባሰ ስለሆነ ነው እንጂ ኢትዮጵያም እንደዛ ነው እና ይህን ነገር በጣም የሚያስጠላኝ የማልወደው ነገር ነው። እኔ የኢትዮጵያ ጠቅላይ ሚኒስትር በሆን የመጀመሪያ ውሳኔ በስርዓትና በህጉ በመከተል የራስን እድል በራስን በመወሰን የሚለውን ህግ በትግራይ የጠየቁትን በተግባር ማዋል ነበረ። እስራኤል፣ ሌሎችም ካሉ እንደዚሁ የፖለቲካ መሪዎች ሊኖራቸው የሚገባ ነገር ለህገ መንግስቱ መገዛት፣ ህዝባዊነት ሊኖራቸው ይገባል ታማኝነት ሊኖራቸው ይገባል። ይህን ካደረጉ ነገሮች ሁሉ ሊስተካከሉ ይችላሉ ብዬ አስባለሁ። እንግዳችንን ለአስተያየታቸው እናመሰግናለን። በመቀጠል ደግሞ ወደ ጤና ዘገባ ነው የምናመራው። ዓለም አቀፉ የኮቪድ-19 ወረርሽኝ ሀገራት የድንገተኛና የጽኑ ህሙማን ክፍሎቻቸውና አያያዛቸውን መልሰው እንዲገበኙ ትልቅ ተጽዕኖ ፈጥሯል። በኢትዮጵያም ባለፈው ሳምንት ድንገተኛና ጽኑ ህክምና አገልግሎት ጥራትና ተደራሽነት የአምስት አመት መሪቅድ ይፋ ተደርጓል። መሪቅዱ ማህበረሰቡ በዘርፉ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህክምና አገልግሎት ሰጪ ሰራተኞችና አገልግሎት ሰጪ ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀመጡ አስር ስትራቴጂካዊ ግቦች አሉት ተብሏል። በሚኒስቴር መስሪያ ቤቱ የድንገተኛና የጽኑ ህክምና ዳይሬክተር የሆኑትን ዶክተር አለኝታ ገብረየስን በዚህ ቅድ ዙሪያ አነጋግሬ ያቸው ነበር። ቆይታችን ዶክተር አለኝታ መሪ ቅዱን ማዘጋጀትን ለምን እንዳስፈለገ ከሚያብራሩበት ይጀምራል። ያው እንግዲህ የመክፈቻ ስነ ስርዓቱ በጣም በጥሩ ሁኔታ የተሳካ ሆኖ ሰኔ አንድ ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልቀፋ ህክምና ለማምጣት ተደራሽነቱን ለማሸራት ለማጠናከር፣ በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥሮ አደጋዎች መጨ ወረርሽኞችን ያው አሁን ያለንበትም የኮቪድ አስራ ዘጠኝንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜ የሚጠበቀ የሕክምና አገልግሎት ለህብዙ በጣም ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድረስ ማድረግ የምንችልበትን መሪ ጥረት የተደረገው። ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጽደቁና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽንና የሀውስሆልድ ትራንስፎርሜሽን ግባት መስጠት የሚለው የተለያዩ የወጡ እቅዶችን ስላለ ይህንንም እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣቱ በጣም አስፈላጊ ይሆናል። እንደው ደግሞ በጣም በጣም በትልቁ ስናየውም ደግሞ እንደ ሀገርም የገባንባቸው ኮሚትመንቶች አሉ። የዘላቂ ልማት ግቦችንም ለማሳካት በተለይ ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልዝ ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጤና ሕክምና አገልግሎት ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም የሚረዳ ዘንድ ነው የተዘጋጀው። ከዚህ ቀደም ከነበረው አንጻር በምን ይለያል? እንግዲህ ከዚህ ቀደም በይፋ ጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ህክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር ውጭ እይታውን በየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ህክምና በደንብ ላብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከሁለት ዓመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚህ ጠ የዓለም የጤና አሴምብሊ መድረክ እንዲገልጥ ያደረገችው ይሄ የኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከብሬጅ በሚል ርዕስ በሀገራት ሙሉ የድንገተኛ ሕክምና አገልግሎታቸውን የአደጋ ሕክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና ና የተዘመነ ኮስተድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል። እንግዲህ ሌሎች የተለያዩ ጥናቶችም እንደሚጠቁሙት ለወይ ሚሊዮን ካምፓንቲስ ኦልሞስት ከሀምሳ በላይ የሚሆኑ ሞቶችን ወይም ደግሞ እንደ ከአርባ በላይ የሚሆኑ አጠቃላይ በሽታዎችን መጠን የምጫና የድንገተኛ ና ህግ የድንገተኛ ህክምናውን ና የቅድመ ጤና ተቋም ህክምናን የፕሮስታል አገልግሎቱን የሚለውን ብናስፋፋ ተደራሽ ብናደርግ እነዚህን የጤና እክሎች አድሬስ ማድረግ እንደምንችል ይገልጻሉ፣ ያሳያሉ ና ከዛም ጋር ታሳቢ በማድረግ ለሁሉም የሄልዝ ሲስተም ፍሬምወርኮችን በመቃኘት የተዘጋጀ ነው እና ከበፊት ከነበረው ለየት የሚያደርገው እነዚህን ነገሮች ማጠቃለሉ ነው። አምስት አመት ነው የሚቆየው ተብሏል እና ምን አይነት ጎሎች ወይም ግቦች ናቸው ያሉ? አስር ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ህክምና አገልግሎቱ መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ህክምና አደጋ ህክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋን መከላከል መቻል አለበት እንዳይፈጠር የተለያዩ ደግሞ ህቅ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ሰውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክት ማድረግ መቻል አለበት ስለዚህ የተጎዳ ሰው ቢኖር የድንገተኛ ህክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዛም ባሻገር ደግሞ ባለ ማህበረሰቡ የዚህ ስራ ዋና ባለድርሻና ባለቤት እንዲሆን እና ቀጣይ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የቀ መተካ የተቀመጠ ደግሞ ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽን ሆነው መቆየት ይችላሉ፣ ቦታውን በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬት ከሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛና በጽኑ ሕክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ ዕቅድ ተዘጋጅቷል። ያሉትን ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ ዕቅድ አለ። እንግዲህ ይህንንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርነንስ ንሊደርሽፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከ ታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማደራጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ሕክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ሊቀጥል ይችላል። ሶስት ጊዜ ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ህክምና የድንገተኛ ህክምና፣ የአደጋ የቃጠሎ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና ቀድሞ አስፈላጊ የሆኑ ቀዶ ህክምና እንዲሁም ደግሞ የጽኑ ህክምና አገልግሎት የመልሶ ማበቀም ህክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው። በአጠቃላይና በዚህ ሁሉ ውስጥ ያለውን የህሙማን ቅብብሮችንም ጨምሮ ለመስራት በጣም የተለያየ አንድ የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በየእለቱ የሚፈጠሩ የድንገተኛ ሕክምና የድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመለስና ለመመከት የሚያስችል አቅም በጤና ስርአት ውስጥ አለው፣ አይበገሬ የሆነ ሲስተም አለው፣ የሚለውንም ለመዳሰስ ሞክሯል። ይህ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርአት ጋር መታገዝ አለበት። በግብአት በመድኃኒት እንዲሁም ደግሞ በህክምና ቁሳቁስም መታገዝ አለበት በሚሉ በእነዚህ በአስር ስትራቴጂክ ኦብጀክቲቮች የተቃኘ ነው። አጠቃላይ በቅዱ እንግዲህ ያው በአይነቱ በጣም ትልቅ የሆነ በዚህ በጤና ሴክተር በጣም ትልቅ የሆነ ለውጥ ያመጣል ብለን የምንገምተው ነው። ስለዚህ ይህን ስትራቴጂ ከግብ ለማድረስ በተለይ የፋይናንስ ምንጮችንም ማፈላለግ እንደዚህ በዚሁ በስትራቴጂ እቅድ ወደ ሁለት መቶ ሚሊየን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ ማዋለ ንዋይ ሪሶርሶች ሪሶርሶችን ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግሱ ጥሬን ማሰላለፍ እፈልጋለሁ። አዎ ኮቪድ አስራ ዘጠኝ አንድ እንድንገነዘበው ያደረገን የሚመስለኝ ነገር ምንድን ነው? ምንም እንኳን እጅግ የዘመኑ የሕክምና ሆስፒታሎችና ክሊኒኮች ቢኖሩም የኦክሲጅን ና እንዲሁም የመተንፈሻ ማገጃ መሰረታዊ የሆኑ የመተንፈሻ ማገጃ መሳሪያዎችና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ? ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ አንድ በኩል በጣም ሰፊ ጫና የፈጠረበት ግብን ቢሆንም በጤናው ሲስተም በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ይችላል። ከዚህም አንዱ የድንገተኛ እና የጽኑ ሕክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉትን ተቋማቶች በህክምና ግብአት የተለያዩ ያው ግብአቶችን ከየተለያዩ አቅጣጫዎች ለመሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ እቃዎችን ተደራሽ ከማድረግ ባሻገር ባለሙያዎችም ደግሞ በደንብ በማሰልጠን እነዛ እቃዎች እቃ ብቻ ሆነው እንዳይቀሩ ለተገልጋይ እንዴት አድርገው በሚፈለገው መልኩ ሰርቪሱን ይሰጣሉ የሚለውም ላይ ሰፊ ስራ እየተሰራ ነው። በዚህም በስትራቴጂክ እቅዱም በተለይ የግብዓት አቅርቦት በደንብ ባልተቆራረጠ መልኩ መሰራት እንዲችል ባልተቋረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነድፈው ቀርበዋል እና በዛ ነገር እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ። አው አመሰግናለሁ ስለነበረን ቆይታ። ከሙዚቃው በፊት የሰማችኋቸው በኢትዮጵያ የጤና ሚኒስቴር መስሪያ ቤት የድንገተኛና የጽኑ ሕክምና ዳይሬክተር የሆኑትን ዶክተር አሌንታ ገብረ የስን ነበር። ከአሜሪካ ድምጽ ሬዲዮ ጋር ለነበራቸው ቆይታ እናመሰግናለን። አድማጮቻችን እንግዲህ በግቢያችን ላይ ስናስተዋውቃችሁ የስፖርት ዘገባዎችን ይዘን እንደምንመጣ ነገርናችሁ ነበር። ከሰዓት አኳያ ማጫወት አልቻለም። በነገ ምሽት ይዘንላችሁ የምንመጣ ይሆናል። የዛሬው የጋቢና ዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪያ ፌስቡክ ላይ ለጋቢና ቬ እያላችሁ አድርሱን። በትዊተር ላይ እንዲሁ ሀሽታግ ጋቢና ቬን በመጠቀም አድርሱን። ጋቢና ቬ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። 202276379 በሚለው የስልክ መስመር ላይ በዋትሳፕ የድምጽ ወይም የጽሁፍ መልእክት ልታስቀምጡልን ትችላላችሁ። መርሃ ግብሮቻችን በቴሌግራም ገጻችን ቪኦኤ ጋቢና ደግመዋለሁ። በቴሌግራም ገጻችን ቪኦኤ ጋቢና ላይ ገብታችሁ ልታዳመጧችሁ ትችላላችሁ። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ሰዎችን ኤልያስ አስማረ ጋር ከምሽቱ የፕሮግራም አርታኢ ሰለሞን አባተና እንዲሁም የስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገው ምሽት እንገናኛለሁ። በዚሁ በጀመርነው ሙዚቃ እሰናበታለሁ። ደህና እደሩ።